SBS Radio Yeah we eat madrak አድማጮቻችን የዛሬው የውይይት መድረክ ተሳታፊዎቻችን ዶክተር አክሎግ ቢራራ የቀድሞው የዓለም ባንክ ገዲብ የምጣኔ ሀብት አማካሪ ና ዶክተር ዮናስ ብሩ የቀድሞው የዓለም ባንክ ሉላዊ ምጣኔ ሀብት ንጽጽር ምክትል ስራ አስኪያጅ ናቸው። የውይይታችን አጀንዳም በኢትዮጵያ ና ዩናይትድ ስቴትስ መካከል ያለው ዓለም አቀፍ ግንኙነት በአሁኑ ወቅት በምን ሁኔታ ላይ ይገኛል? ምንስ መደረግ አለበት? የሚል ነው። ዶክተር ዮናስስ በእርሶ በኩል አሜሪካ በእርግጥ ለኢትዮጵያ ሕልውና ዘላቂነት የሚቆም ከሆነ በግልጽ ዩናይትድ ስቴትስ ሕወሓትን ከአማራ ክልል ውጡ ወይም ከአፋር ክልል ውጡ ከሚለው ባሻገር ድርጊቶቹን በተግባር ማውገዝ አለባቸው ብለዋል። ዶክተር አክሎግ አሁን እንደዚሁ ሊንከን ናይጄሪያ፣ ኬንያና ሴኔጋል ጉዞ አድርገዋል። በዛም ላይ የሚሰነዘሩ ትችቶች አንዱ ይሄ ራሱ የሚያሳየው ለኢትዮጵያ እውነተኛ መፍትሄ ፈላላጊ አገር ከሆነች በቀ ቀጥታ ኢትዮጵያ ሄደው ከጠቅላይ ሚኒስትሩ ጋር ተነጋግረው እልባት ማስገኘት መቻል ሲገባ በሶስተኛ አካል ተዘዋዋሪ ለመጠቀም የሚሞክሩት ይሄ በራሱ ከኢትዮጵያ መንግስት ጋር በፊት ለፊት ወጥቶ ለመነጋገር ፈቃደኛ ያለመሆናቸውና ከልባቸው አለመሆኑን የሚያሳይ ነው ብለው ትችቶችንም የሚሰነዘሩ ወገኖች አሉ። እዚህ ጋ ያለውን ብዥታ በምን መልክ ነው እርስዎ አጥርተው የሚያዩት? በመጀመሪያ ደረጃ በኢትዮጵያ ላይ የሚደረግ አቀባ የሚለውን ራሱን እንየው። አንድ ዓመት ሆኗቸዋል። በተደጋጋሚ ኢትዮጵያ ላይ አቀባ እናደርጋለን እያሉ ከማስፈራራት ውጭ እስካሁን ድረስ ኢትዮጵያን በኢኮኖሚ ደረጃ ሊጎዳ የሚችል አቀባ አላደረጉም። ይሄ ግልጽ መሆን አለበት። ከመጀመሪያ ጊዜ ግን ጀምረው ቪዛ ሪስትሪክሽን እናደርጋለን አሉ። ግን ስማቸው የተጠቀሰው እስካሁን ድረስ ኤርትራኖች ናቸው፣ ኢትዮጵያኖች አይደሉም። ሁለተኛ የኢኮኖሚን ማዕቀብ እናደርጋለን ይላሉ። አሁን ለምሳሌ አገዋ አንዱ ነው። እዛ ላይ ያሉት ምንድን ነው፣ እስከ ጀንዋሪ ድረስ አንዳንድ ለውጦች ካላየን አገዋን እናቆማለን ነው። አገዋ እስቲል አልቆመም። በእኔ አመለካከት ያደረጉታል የሚል እምነት የለኝም። ብዙ ጽፌያለሁኝ በዛ ላይ አሜሪካኖቹ። ይሄ ብላፍ ከማድረግ ወይንም ደግሞ ከማስፈራራት ውጭ ኢትዮጵያ ላይ እስካሁን ድረስ ቋሚ የሆነ በኢኮኖሚ ሊጎዳን የሚችል ነገር ያደረጉት የለም። የተወሰነ ያደረጓቸው ነገሮች አሉ። ለምሳሌ ወደ መቶ ሰባ አምስት ሚሊዮን ነው ምናምን ያስቆሙት የሂዩማን ትራፊኪንግ ሴቶች ከፍላጎታቸው ውጭ ከአንድ ሀገር ወደ አንድ ሀገር ለሴተኛ አዳሪነት የሚዳረጉበትን ሁኔታ ምናምን ለመከላከል የሚል በዛ በዛ አካባቢ ላይ ለኢትዮጵያ ይሰጥ ተብሎ የነበረውን አዘግይተነዋል አሉ። ያ በእርግጥ ማዕቀብ ነው፣ ግን ኢትዮጵያ ኢኮኖሚዋ ላይ ኢኮኖሚዋ ሊጎዳ የሚችል አብይም በዛ ደረጃ እጅ የሚጠመዝዝ እስካሁን ድረስ የተደረገ ነገር የለም እኔ እስከማውቀው ድረስ በቅርብም ስለምከታተል ነው እንደዚህ የምለው በሁለተኛ ደረጃ በሂውመን ራይት ወይም በሰብአዊ እንትን ላይ ጉዳት ተደረሰ በሚባልበት ጊዜ በኢትዮጵያ ላይ አንድ ነገር ዩናይትድ ኔሽን ካወጣ በቃ በሜጋፎን ይዘው ኡ ይላሉ በቅርብ የወጣው የዩናይትድ ኔሽን እና በኢትዮጵያ የሂውመን ራይትስ ካውንስል የወጣውን ብዙም ትኩረት አልተሰጠውም ምክንያቱም ህወሀትንም ስለሚሆነ እጅል ደግሞ የአምነስቲ ኢንተርናሽናል ያወጣውም አለ። ለምንድን ነው እነዚህ ነገሮች የአሜሪካ መንግስት የኢትዮጵያን የሚኮንነውን ያህል ቲፒኤልኤፍን ለምንድን ነው የማይኮንነው? ነው አሁን። እና ሴነተር ኩን ሲናገሩ እንደው እውነት እናውራ ከተባል ይሄን እኮ ጦርነት የጀመረው ህወት ነው አሉ። ግን ኢንፓሲንግ ነው ይሄ ነገር። ቲፒኤልኤፍ የጀመረው እንደዛ የሚል ቲፒኤልኤፍን ወይም ህወትን የሚኮንን ነገር አናይባቸውም ያለ ነው። ለዚህ ነው በሁለት በኩል መመልከት ያለብን። የአሜሪካንን ፖሊሲ ለመረዳት በሁለት በኩል መመልከት አለብን። በስትራቴጂ በኩል እኔና አክሎግ እስካሁን ድረስ በተወራው እንስማማለን። ዋና መሰረታዊ ፍላጎታቸው ኢትዮጵያ ስትራቴጂክ ቦታ ስለሆነች የራሳቸውም ጥቅም ነው ኢትዮጵያ በሰላም እንድትቆየ ማድረጉ የሚለው ላይ፣ በዛ ላይ እንስማማለን። የጂኦፖለቲካል አገር ነች በሚለውም ላይ እንስማማለን። ትንሽ ልዩነት ያለን አመለካከት ላይ ምንድን ነው? ለምንድን ነው የአሜሪካ መንግስት ይሄንን ሁሉ ቢያንስ እንዳላየ ነው የሚያልፉት የቲፒኤልኤፎችን ቲፒኤልኤፍ ላይ የሚደረገውን፣ በዛ ላይ ኢቨን ሃንድድ የሆነ እንትን የላቸውም የሚለው። አክቹዋሊ ነገ ካናዳ ውስጥ የሚወጣ እንደ አርቲክል አለኝ። እነዚህ ልክ አሁን አክሎግ ያላቸውን ነገሮች በደንብ አስኮባቸው። ለምንድን ነው የሚለውን ግን እንመልከተው። ሁለት ነገር አለ። በመጀመሪያ ደረጃ የባይደን አድሚኒስትሬሽን የኢትዮጵያ መንግስት ወይም የኢትዮጵያ በሀገር ደረጃ በጣም ለአሜሪካ አስፈላጊ ነች፣ በጣም ለዌስት አስፈላጊ ሀገር ነች። ያች ሀገር ብትበተን፣ ያች ሀገር አንስቴብል ብትሆን፣ የኛ የራሳችን ጥቅም ይጎዳል ብለው ስቴት ኦፍ ኢመርጀንሲ እስከማወጅ የደረሱበት ነው። በጣም የተወሰነ ነው። እንደዚህ ሆኖ አያውቅም። በተለይ በአፍሪካ ደረጃ ላይ በተግባር ደረጃ ያለ ለምንድን ነው ሪፍሌክት የማይደረገው የሚለውን በምንመለከትበት ጊዜ በስትራቴጂ ደረጃ ተስማምተው ይሄ ነገር ኢትዮጵያ እንዳትፈርስ አሜሪካ ሁሉን ነገር ማድረግ አለባት የሚለው ወደ ታች ወርዶ ያንን በተግባር የሚያውሉት ሰዎች ጋር ሲመጣ ቢዌ ያላቸው። ያ ማለት ምንድነው? የስ የአሜሪካ ጥቅም እንድጠቀም ከፈለግን ኢትዮጵያ መፈራረስ የለባትም ብለን ካሰብን ያንን ልናገኝ የምንችለው የአብይን እጅ በመጠምዘዝ ነው አብይ ላይ ጠንካራ የሆነ ማዕቀብ በመጣል ነው የሚል ያንን የሚያራምዱ ሰዎች አሉ። ይህ እንግዲህ ደግሞ በጣም የሚገርመው ነገር ምንድን ነው የኢትዮጵያን ፖሊሲ የያዘው የውጭ ጉዳይ ሚኒስተራቸው ሳይሆን የናሽናል ሴኩሪቲ ካውንስሉ ነው። በዛ ላይ የተመለከትን እንደሆነ እነማን ናቸው እዛ ውስጥ ያልን እንደሆነ ከድሮ ጀምሮ ከቲፒኤልኤፍ ጋር አብረው የነበሩ ለቲፒኤልኤፍ ድጋፍ ያላቸው ለቲፒኤልኤፍን የሚደግፉ ሰዎች ናቸው። ያን ነገር ኮንትሮል ያደረጉት ለዛ ነው። ይሄ ፊፍዝ ኮሎም የሚሉት ነው አንዱ ምክንያቱ ብዬ የምለው። ይሄን ደግሞ ልንቀይር የምንችልበት መንገድ በፐብሊክ ዲፕሎማሲ ነው። ይሄንን በማጋለጥ ደረጃ በዓለም ደረጃ ትክክል እንዳልሆነ በመስራት ሁለተኛ፣ በአሜሪካ ውስጥ ያሉ ይሄ ሎው ሜከርስ የምንላቸው የፓርላማና የሴኔት አባሎች እነሱን ሎቢ በማድረግ ለነሱ ይሄንን በማብራራት ትልቅ የዲፕሎማሲ ግፊት ይፈልጋል ይሄ ነገር። አሜሪካ ውስጥ ሁሉ ነገር የሚሰራው በሎቢስት ነው። ሎቢስት እንግዲህ ወደ አማርኛ ሲተረጎም ወይ ደላላ ሊባል ይችላል፣ ወይ ጉዳይ ሊባል ይችላል። አሜሪካ ውስጥ ሽንኩርት የራሱ የሆነ ሎቢስት አለው፣ ሽንኩርት ገበሬ አይደለም። ድንች የራሱ የሆነ ሎቢስት አለው። አሜሪካ ውስጥ የውጭ አይደለም፣ በውስጣቸው እንኳን ያለው ነገር ካለ ሎቢስት አይሰራም። ለምሳሌ አሜሪካ ውስጥ በጠመንጃ እና በሽጉጥ የሚገደለው የሴትና የሕፃን ቁጥር በበሽታ ከሚሞተው ይበልጣል የሚሉ ከሌላ ዓለም ከሰለጠኑ ሀገሮች በሞላ ደግሞ አሜሪካ ውስጥ በሽጉጥና በጠመንጃ የሚገደሉ ሕፃንና ሴቶች ይበልጣሉ የሚለውን አሜሪካ ያውቀዋል። የአሜሪካ መንግስት ያውቀዋል። የአሜሪካ ሕግ አውጪዎች ያውቁታል። ለዛ ደግሞ ጥሩ የሆነ የአንቲ ጋን ሎው ያስፈልጋል የሚለውንም በአንዳንድ ጊዜ እስከ ዘጠና ፐርሰንት የአሜሪካ ህዝብ ይደግፈዋል። ለምንድን ነው እስካሁን ድረስ ያ ህግ የማይወጣው? ያለ እንደሆነ ጠንካራ የሆነ ሎቢይስት አላቸው የህግ አይወጣ የሚለው ኢትዮጵያ ውስጥ ይሄ ነገር መጥፎ ነው ቢባልም ቅሉ በተግባር ደረጃ ፖሊሲ በሚወጣበት ጊዜ እኛን እንዳይጎዳ ማድረግ የምንችለው ኢትዮጵያ የራሷ የሆነ ሎቢይስት አሜሪካ ውስጥ ሲኖራት ነው። አሜሪካ ውስጥ ምንም ነገር ካለ ሎቢስት አይሰራም። ሌላው ይቅርና ቻይና፣ ራሻ፣ እስራኤል እንግዲህ፣ ከእስራኤል የበለጠ ለአሜሪካ ቅርብ የለም። እስራኤል በአምስት ዓመት ውስጥ ወደ መቶ ሰላሳ ስድስት ሚሊዮን ዶላር ነው ያወጣችው ሎቢስት አሜሪካ ውስጥ። ቻይና እና ራሻ መቶ ሰባ መቶ ስልሳ ሚሊዮን ዶላር ነው ያወጡት በአምስት ዓመት ውስጥ። ትላንት የተፈጠረችው ሱዳን በሁለት ዓመት ውስጥ ሶስት ነጥብ ሰባት ሚሊዮን ብር ነው ያወጣቸው ኢትዮጵያ እስከ ዛሬ አራት ወር ድረስ በመንግስት ደረጃ ዚሮ ነው። ምንም አይነት የፐብሊክ ዲፕሎማሲ ግፊት አላደረግንም። ያንንም ባለማድረጋችን በጠቅላይ ሚኒስትሩ ከአሁኑ ጊዜ ከአሁን በፊት ቀርበው እኛ ለሱ ገንዘብ የለንም ዳያስፖራው እዛ ያለ ይስራሉ። እኔ በጣም የደነገጥኩትም ያዘንኩት፣ ምክንያቱም ዳያስፖራው ያለው አቅም የተወሰነ ነው። ሁለተኛ ነገር ደግሞ ዳያስፖራው ይሄ የመንግስት ግዴታ የመንግስት ኃላፊነት ነው። ስለዚህ ብዙ ልንጎዳ የቻልበት በተግባር ደረጃ ውረድ ብለን በመሬት ደረጃ ላይ የምናያቸውን በምናይበት ጊዜ ህወሀት ሶስት ሎቢስት አሉት ለአንደኛው ሁለት መቶ ሺህ ዶላር ነው የሚከፍሉት በወር ያ ደግሞ የምናየው ምንድን ነው የአሜሪካንን ባለስልጣኖች የህግ አስፈጻሚዎች ወይም ህግ ፈጣሪዎች እነሱ የሚመረጡት ከሎቢስት ገንዘብ እየሰበሰቡ ነው እነሱ ከሚሏቸው ብዙም ግፊት አያደርጉም ለእኛ ደግሞ የጎዳን በተለይ ምንድን ነው በሚዲያ ላይ ያላቸው ኮንትሮል ነው። ሎቢይስቶች ለምንድን ነው በሚዲያ ላይ ኮንትሮል ያላቸው ሎቢስቶች? አለ እንደሆነ ሎቢስቶች ቀንም ማታም የሚያሳልፉት እራት ሲበሉ ምሳም ሲበሉ የሚውሉት ከህግ አውጪዎቹ ጋራ ነው፣ ከሴኔተርና ከሀውስ ጋራ ነው። የዛ በሚያወሩበት ጊዜ፣ በሚበሉበት ጊዜ፣ በሚጠጡበት ጊዜ አንዳንድ ሚስጥር ይሰጧቸዋል ለነዚህ ለሎቢይስቶቹ። ሎቢስቶቹ ደግሞ ያንን ይወስዱና ለጋዜጠኞች እንዲህ የሚባል ነገር አለ ይሏቸዋል። ያ ማለት እንደ ነጠረ ወርቅ ማግኘት ማለት ነው፣ ወሬ በተዘዋዋሪ ደግሞ ሎቢይስቶቹ መጥተው እንዲህ አይነት ነገር እንድታወጣልኝ ይፈልጋለሁኝ፣ ቲፒኤልኤፍን ህወሀትን የሚደግፍ ነገር እንደዚህ ብለህ እንድትልል ይፈልጋለሁ ሲሏቸው ደግሞ እነሱ ደግሞ ያንን እንትን ያደርጋሉ። አሁን በሚዲያ ላይ የምናየው ይሄ ሁሉ ውርጅብኝ በኢትዮጵያ ላይ ቲፒኤልኤፎች በሚሊዮን ዶላር የሚቆጠር ገንዘብ ያወጣሉ። የእኛ መንግስት አላወጣም ብሎ ቁጭ ያለ እዛ ላይ የአሜሪካንን የምናወግዘውን የምንጠይቀውን ያህል የሀገራችንን መንግስት መጠየቅ አለብን። ለምን ይሄ ተፈጠረ፣ ለምንድነው የማይታረመው የሚለውን ነገር መጠየቅ አለብን። አሜሪካኖቹ የሚያደርጉትን ነገር ስንመለከት በሁለት ነገር መመልከት አለብን። አንደኛው ፕሮ ቲፒኤልኤፍ የሆኑ ለአመታት ቲፒኤልኤፍን ሲደግፉ የነበሩ ሰዎች ናቸው። አሁን የአሜሪካንን እንትን በተግባር ደረጃ የሚተረጉሙት በስትራቴጂ ደረጃ እኔና አክሎ ጋንድ ነን። በተግባር ደረጃ ሲደረግ እነዚህ ሰዎች ናቸው። እነዚህን ሰዎች ግን ለመግፋት የምንችለው ያ ሊደረግ ይችል የነበረው በሎቢስት ነው። ያ ሊደረግ የሚችል የነበረው ትልቅ የፐብሊክ ፖሊሲ ስትራቴጂ ሲኖረን እና ግፊት ሲኖረን ነበረ። ያንን ባለማድረጋችን አሁን ይሄ ሁሉ ያለው ውርጅብኝ ወይንም የምናያቸው ችግሮች ሊገጥመን የቻለው በከፊል በራሳችን ስህተት ነው። ያ መስተካከል አለበት ወደሚለው ነው። እኔም ማመዘ ዶክተር አክሎግ አሁን ዶክተር ዮናስ እንዳነሱት አንዱም ወደ ራሳችን ወደ ውስጣችን መመልከት አለብን። ለዚህ ቅድም እርሶ ለዓለም አቀፍ የብዙሀን መገናኛ በኢትዮጵያ ላይ የሚሰነዘሩ አሉታዊ ትችቶች፣ እሱ አንዱ ማጥቃት ዘመቻ እንደሆነ አድርገው አቅርበውታል። ለዛ ደግሞ ችግሩ አሜሪካ ውስጥ የሚሰራው ስርዓቱ በዚህ በሎቢስቶች አማካኝነት ነው። እንደገና እያንዳንዱ እነዛ በሚከፈላቸው ገንዘብ ላይ ወስደው የጋዜጣ አምዶችን በመግዛት ወይም ደግሞ ዜና ምንጮችን በማቀበል በኩል መልሶ የተጋነነ ዜናዎች እንዲቀርቡ እንደሚያደርጉ ዶክተር ዮናስ ገልጸዋል። ከዚህ አኳያ የኢትዮጵያ መንግስት ድርሻውን ወይም የራሱን ሚና ባለመወጣቱ ለሚዲያ ጥቃትም ሆነ አሜሪካን ፖሊሲ ቀራጮችም ሆነ ወይንም ፕሬዚደንቱን ጆሮ ለማግኘት ያልቻለው በዛ መልክ ነው ብሎ ማለት ይቻላል። የኢትዮጵያ መንግስት የበለጠ ረት ሊያደርግ ይገባል። ይሄን አስመልክቶ የእርሶ ጥሪ ወይም አታይ ምንድን ነው? አመሰግናለሁ። ወደሱ እሱ ከመሄደ በፊት ቀደም ሲል ቅባውን በሚመለከት አንዳንድ ጊዜ ሲምቦሊክ የሆኑ ጀስቸርስ፣ አቋሞች በሚገለጹበት ጊዜ እነዚያም ማተር ያደርጋሉ። ለምሳሌ ቅባ ተደረገ በሚባልበት ጊዜ ጸረ ኢትዮጵያ የሆኑ ሀይሎችና ግብጾች ሌሎችም ያስተጋቡታል። እርግጥ ነው እስካሁን ድረስ የአሜሪካ መንግስት፣ ዓለም ባንክን፣ አይ ኤም ኤፍን፣ የራሱን ድርጅት ዩኤስኤይድን ብዙ ገንዘብ ለኢትዮጵያ እንዲቋረጥ አላደረገም። ዛት ዘ ጉድ ኒውስ። ዘ ባድ ኒውስ ራሱ ዕቀባ የሚለው በሚነገርበት ጊዜ ሲምቦሊክ የሆነ ኢምፖርታንስ ስላለው እሱን ላሰምርበት እፈልጋለሁ። ሌላው ዮናስ ጋር የምስማማው ይህ ከታች ያሉ ባለስልጣናት የሚጠመዘዙ ኃይሎች አሉ የሚለውን ሙሉ በሙሉ ይጋራለሁ። የሕወሓት ደጋፊ የነበሩ ባለስልጣናት ስማቸውን መጥቀስ አያስፈልግም፣ አስፈላጊ አይደለም። ግን በብሔራዊ ደህንነት መስሪያ ቤት ውስጥ ያሉ ከፍተኛ ተሰሚነት ያላቸው ጫና ለማድረግ የሚችሉ ኃይሎች አሉ። እነሱን እኛ ችግሩን ለመግፋት ለመቋቋም እንችላለን የሚለውን አልቻልንበትም። እኛ የኢትዮጵያ መንግስትም አልቻለበትም፣ ኤምባሲውም አልቻለበትም፣ እኛም በጋራ ሆነን ለመስራት ስላልቻልን አልቻልንበትም። ምንም እንኳ አዳማጭ ባላገኝም ለመንግስት የተናገርኩት ነገር ነበረ፣ እሱን ልጠቅሰው ፈልጋለሁ። ይኸውም ምንድን ነው? ሎክ እንዲሁ ዝም ብሎ በምኞት ብቻ ጦርነትን ለማካሄድ አይቻልም በተለይ የሚዲያ ጦርነቱ በጣም ከፍተኛ ስለሆነ ኢንተርፌስ ያስፈልጋል። እኛ መተቸት ያለብን ብሊንከን ናይጄሪያ፣ ሴኔጋል፣ ኬንያ ከመሄድ ይልቅ ጉዳዩ የሚመለከታት እኮ ኢትዮጵያን ነው። ጠቅላይ ሚኒስትሩ ቢቀበልም ባይቀበልም፣ ወይም ምክትል ጠቅላይ ሚኒስትሩ ወይም የውጭ ጉዳይ ሚኒስትሩ ቢቀበልም ባይቀበልም በዝቅተኛ ደረጃ ተገናኝቶ ሎ እኛ የኢትዮጵያን ኢምፖርታንስ እናምናለን። ኢትዮጵያ እንድትፈራርስ አንፈልግም ይላሉ በተደጋጋሚ አሜን ይላለሁ። ግን ያን አሜን ካሉ በኋላ ለምንድነው በቀጥታ ቀጥታ የሆነ ግንኙነት የሌላቸው የሚለውን ጥያቄ ለማቅረብ ፈልጋለሁ። ይሄ በፐብሊክ ዲፕሎማሲ በኩል ያለው ሪሊ በጣም የሚዘገንን ምንድነው። የውጭ ግንኙነት እኮ የመንግስታት ግንኙነት ነው። በውክልና ሊሰራ አይችልም። በውክልና ሊሰራ አይችልም የምለው ምንድነው፣ የኢትዮጵያ ፎሪን ፖሊሲ ምንድን ነው ተብዬ ብጠይቅ፣ እኔ አላውቀውም። እኔ አላውቀውም። የኢትዮጵያ ፎሪን ፖሊሲ የውጭ ግንኙነት ከጎረቤት ሀገሮች ጋር ነው ዋናው ከአፍሪካ አንድነት ድርጅት አባል ሀገሮች ጋር ነው፣ ለጋስ ሀገሮች ጋር ነው፣ ከቻይና ጋር ነው፣ ከአሜሪካ ነ ወይንስ ሚዛናዊ በሆነ ደረጃ የኢትዮጵያን ጥቅም ብቻ ለማስተጋባት ነው የሚለው እሱ ራሱ ፍኖተ ካርታ ያስፈልገዋል። የውጭ ጉዳይ ፐብሊክ ዲፕሎማሲ፣ የውጭ ግንኙነት ራሱ ፍኖተ ካርታ ያስፈልገዋል። ያን ፍኖተ ካርታ እንዴት ይሰራል የሚለው ደግሞ በገንዘብ ነው ሊሰራ የሚችለው እና ትንሿ ደቡብ ሱዳን ያደረገችውን ከእስራኤሎች ጋር ልንወዳደር አንችልም። ምክንያቱም ማሲብ የሆነ ካፒታል አላቸው ም ሰዎችም አሏቸው። እኛ ወጪ እኮ መውጣቱ አይቀርም። ሰዎች ይላካሉ፣ ሰዎች በየቦታው ይሄዳሉ። ያንን ገንዘብ ሎክ ይሄ ስትራቴጂክ ጥቅም አለው ብሎ ውሳኔ መደረግ አለበት። አሁንም አይ ቲንክ ዘግተናል፣ ግን መዘግየት ፍጹም አይቻልም ማለት አይደለም። ግን በሎቢስቶች የሚሰራው ስራ ኤፓክ ይሞክራል፣ ግን ኤፓክ ብቻውን አይችልም። ሲቪክ ድርጅቶች ይሞክራሉ፣ አይችሉትም። በመንግስት ደረጃ በጣም ሮበስት የሆነ ጠንካራ የሆነ ዘላቂነት ያለው መከራከሪያ የሚሆን አመራርና የገንዘብ ፈሰስ ያስፈልገዋል። በመጨረሻ እንደው እኔ አንዱ ለመናገር የምፈልገው አንዱ ችግር የሆነብን የእኛ ፍራግሜንቴሽን ጭምር ነው፣ ውጭ ያለ ነው፣ ዲያስፖራ ዲያስፖራው፣ ይሄ ፍራግሜንቴሽን መከፋፈላችን፣ እኛ ዲያስፖራ ውስጥ ያለነው ሶስት ሚሊዮን የምንሆን አንድ ሚሊዮን ሁለት ሚሊዮን የምንሆን ዋቴቨር እኛ ይሄ ፍራግሜንቴሽን መቆም አለበት፣ በአስቸኳይ ቅድም ዮናስ ከተናገረው በጣም ደስ ያለኝ። አይ ዱ ሆፕ ዛት ዊካን ፎሎ አፕ። ምንድነው? ኢትዮጵያውያን ለምንድነው ይሄ ሁሉ ምሁራን እያለ የምሁራን ደንቆሮ ለምን ሆን ለምን ተሰብስበን አማራጮች ኤቢሲ ሀ ሁ ለ ለምን አናቀርብም? የሚለውን ለማቅረብ ፈልጋለሁ። ሁሉን የምታቀፍ የምታስተናግድ ጠንካራ የሆነ ኢኮኖሚ ያላት ኢትዮጵያ ነው የምንፈልግ ብለን ለምን በአንድ ላይ ለመስራት አንችልም የሚለው ያሳስበኛል። በዚሁ እደመድላለሁ። ማቻችን የዛሬው የውይይት መድረክ አጀንዳ የነበረው የኢትዮጵያ ና የዩናይትድ ስቴትስን ዓለም አቀፍ ግንኙነት ለማሻሻል ሲልም የላቀ ደረጃ ላይ ለማድረስ ምን መደረግ አለበት የሚል ነበር። የውይይቱ ተሳታፊዎች ዶክተር አክሎግ ቢራራ የቀድሞው የዓለም ባንክ ገዲብ የምጣኔ ሀብት አማካሪ ና ዶክተር ዮናስ ብሩ የቀድሞው የዓለም ባንክ ሉላዊ ምጣኔ ሀብት ንጽጽር ምክትል ስራ አስኪያጅ ናቸው። ስለ ተሳትፈው እናመሰግናለን እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።